ማህደረ ዜና። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ ዴሞክራሲ የተወለደባት ሀገር ሕዝብ ዲሞክራሲያዊ ውሳኔ አሉት። ተቃዋሚያቸው አንቶኒዮ ሳማራስ ባንጻሩም ራስን በራስ ማጥፋት ብለውት ነበረ። ግሪክ በርግጥ እንደ ዲሞክራሲው ወግ የአበዳሪዎቿን ቅድመ ግዴታም በህዝብ ድምፅ እምቢኛለች። እንደ ጠቅላይ ሚኒስትሩ ሁሉ ግሪኮችን ወክለው ቅድመ ግዴታውን እምቢኝ ብለው ሲሟገቱ ሲያሟገቱ ህዝብን ለምቢታ ሲያደራጁ የነበሩት የገንዘብ ሚኒስትርም የአበዳሪዎችን ግዴታ አለመቀበል ራስን በራስ ከማጥፋት የቆጠሩት የተቃዋሚዎች መሪም እኩል ስልጣናቸውን ለቀቁ። ግሪክ ተቃራኒ እውነት፣ የተቃራኒው እውነት መሰረት፣ የመልእክቱ ምንነት፣ የዩሮ ጉዞ እንዴትነት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ሴትየዋም እስከ መጨረሻው ጊዜ ድረስ አልወሰኑም። እንደ ብዙው አቴናዊ ሁሉ ብዙ ነገር የሚያውቁ አይመስሉም ወይም አልገባቸውም። አንዱን ግን በእርግጠኝነት ያውቁታል፣ ከዚህ ሁሉ ምስቅልቅል መግባት አልነበረብንም እያሉም ይገልጹታልም። የትኛውን መምረጥ እንዳለብኝ አላውቅም። አዎ ወይስ እምቢ ማለት እንዳለብኝ አላውቅም። ነገሮች እንዲህ እስኪመሰቃቀሉ ድረስ ይህን ያህል መጓዝ አልነበርም። በ2008 ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። የዩናይትድ ስቴትስን አከታትሎ የሌላውን የምዕራብ ዓለም ምጣኔ ሀብት ያሽመደመደው ኪሳራ አመታት የተጠራቀመው ያጭበረባሪዎች ቅጥፈት ውጤት መሆኑ በርግጥ ብዙ አላጠያየቀም። ብዙ ያለማጠያየቁን ያክል ግን ትክክለኛው እውነት ብዙ እንዲወጣም፣ ብዙ እንዲያነጋግር፣ የአቴናዋ የዋህ አይነቱ ብዙ ተጎጂ ህዝብ እንዲያውቀው አልተደረገም አልተፈለገምም። ለነገሩ ጥቂት ደፋሮች እንዳሉት ከፖለቲከኞች እስከ ባንክ ገዥዎች፣ ከኩባንያ ባለቤቶች እስከ መገናኛ ዘዴ መሪዎች፣ ከዩኒቨርሲቲ ምሁራን እስከ ተንታኞች ባንድ ወይም በሌላ መልኩ የማጭበርበር ቅሌቱ ተካፋይ፣ ደግሞ በተቃራኒው መፍትሄ ፈላጊም በሆኑበት አለም ትክክለኛው እውነት ይፋ መሆን በሚገባው ጊዜና መጠን ይፋ ባይሆን በእርግጥ ሊያስደንቅ አይገባም። የማያስደንቀው እውነት እንደ አብዛኞቹ የአውሮፓ ሀገራት ሁሉ ግሪክ ላይ የታየውም ያን ነበረ። የትልቂቱ ቱጃር ሀገር ትልቅ ምጣኔ ሀብት በአፍጢሙ በተደፋ ማግስት 2009 ጠቅላይ ሚኒስትር አሌክሲስ ሲፕራስ ባለፈው ሳምንት እንዳሉት ግሪክ ዲሞክራሲ የተወለደባት ሀገር ናት። Στη χώρα που γεννήθηκε η Δημοκρατία την άδεια από τον κύριο Σόλτ, η δημοκρατία του Βαθάγκερ, η δημοκρατία η δημοκρατία η δημοκρατία η δημοκρατία του η ግሪክ እንደ ፍልስፍና፣ እንደ ሳይንስ፣ እንደ ቴክኒክ፣ እንደ ምህንድስና፣ እንደ ስነ ጥበብ ሁሉ ዴሞክራሲን ከስሙ እስከ ጽንሰ ሐሳቡ ለአውሮጳ በአውሮጳ በኩል ደግሞ ለተቀረው ዓለም ያበረከተች ጥንታዊት ሀገር ናት። እንደ ሁሉም ስልጣኔዋ ሁሉ ከየትኛውም የአውሮጳ ሀገር ቀድማ ድራክማ በሚል ሸርፍ መገበያየት የጀመረች የገንዘብ ፋይዳን ለአውሮጶች ያስተዋወቀች ሀገርም ናት። በ2009 መክሰሯ ሲነገር አብሮ የወጣው መረጃ ግን ያቺ የእውነት የነፍስ የህይወት እውቀት ሲዘራም ሲታጨድባት ምዕት ዓመታት ያስቆጠረችው ሀገር ወደ ቀጣፊ፣ ዘራፊ፣ ሙሰኛ አጭበርባሪዎች መፈንጫ ምድርነት መለወጧ ነበር የተጋለጠው። የግሪክ መንግስትና የገንዘብ ተቋማት ባለስልጣኖቿ ግሪክ አባል ለሆነችባቸው ማህበራት፣ ተቋማትና ለህዝቧም ጭምር ለረጅም ጊዜ የሚያቀርቡት ዘገባ ሀገሪቱ ያለባትን ኪሳራ በተለይ ከገቢዋ ወጪዋ መብዛቱን እየደበቁ ነበረ። ውሸት በ2002 አገልግሎት መስጠት የጀመረው የዩሮ ሸርፍ ተጠቃሚ እንድትሆን መሪዎቿ ለሸርፉ ማስተባበሪያ ባንክ ያቀረቡት ሰነድም የተጭበረበረ ነበረ። የዩሮ ቡድን፣ የአውሮጳ ማዕከላዊ ባንክ፣ የዓለም ገንዘብ ድርጅት ከሚባሉት የግሪክ አበዳሪዎችም ሆኑ ግሪክ አባል የሆነችባቸው የአውሮፓ ህብረት፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት፣ የተባበሩት መንግስታት ድርጅት ወዘተ የሚባሉት ማኅበራት አጭበርባሪዎችን ለመቅጣት አለመሞከሩ በርግጥ ድንቅ እውነት ነው። የየተቋማቱ ወይም የየአባል መንግስታቱ መሪዎች ወይም ባለስልጣናት አጭበርባሪዎችን ከመቅጣት መገሰጽ ይልቅ ለግሪክ በጣሙን ለባንኮቿ ማበደርን ያመረጡት አጭበርባሪ ጥፋተኞች ሳይቀጡም እነው። አጭበርባሪዎች ወይም ምትኮቻቸው ለሚመሯቸው የገንዘብ ተቋማት በተለይም ለባንኮች ከ2010 ጀምሮ የተንቆረቆረው ገንዘብ ግን ለግሪክ ህዝብ ለልጅ ልጁ ልጁ የሚተርፍ ዕዳ ክምርነ የሆነበት ትናንት ስልጣን የለቀቁት የግሪክ የገንዘብ ሚኒስትር ያኒስ ቫሮፋኪስ እንዳሉት የግሪክ ሕዝብ አምስት ዓመት የተከመረበትን ዕዳም በቃኝ ያለው እሳቸውን ጨምሮ አዳዲስ መሪዎቹን የመረጠ ጊዜ ነበረ። ጥር ላይ የግሪክ ሕዝብ ጥር 25 በሰጠው ድምፅ አምስት ዓመት የዘለቀው አስመሳይነት ይብቃ ብሏል። ግሪክ ከኪሳራ ትወጣለች እየተባለ ላለፉት አምስት ዓመታት በየጊዜው እንደ አዲስ የተሰጣት ያልተረጋጋ ብድር ግሪኮችን አድክሟል። ልጆቻቸውናም የልጅ ልጆቻቸው በደማቸው በላባቸውና በንባቸው ለመክፈል ይገደዳሉ። ግሪክ ዛሬ ከ342 ቢሊዮን ዩሮ በላይ ዕዳ አለባት። አጠቃላይ ዓመታዊ ገቢዋ ግን 193 ቢሊዮን ዩሮ ቢሆን ነው። ዕዳዋ ከዓመታዊ ገቢዋ ከ197 ከመቶ ይበልጣል። በእያንዳንዱ ሴኮንድ 720 ዶላር ወለድ መክፈል አለባትም። እያንዳንዱ ግሪካዊ እስከ ዛሬ የ32000 ዩሮ ባለዳ ነው። ግን 11 ሚሊዮን ከሚገመተው ሕዝብ 25 ከመቶ ከወጣቱ ደግሞ 50 ከመቶ የሚበልጠው ስራ የለውም። ግሪኮች ይህ ሁሉ ዳ የሚያናጥርባቸው መሪዎቻቸው ወይም የኩባንያና የባንክ ባለቤቶች አጭበርባሪ፣ አድርባይ፣ ጥቅም አሳዳጅ ስለሆኑ ብቻ አይደለም። ብዙ ተንታኞች እንደሚሉት አበዳሪዎቻቸውም ከግሪኮች ብዙ የተሻለ እቅድ ስለሌላቸው ጭምር እንጂ። የአበዳሪዎች ይሁን የሌሎቹ ማኅበራት መንግሥታትና ተቋማት መሪዎች ጥፋተኞችን ሳይቀጡ ላለፉት አምስት ዓመታት ከየህዝባቸው የተሰበሰበ የግብር ገንዘብ እያፈሱ ግሪክ ላይ ዕዳ የመቆለላቸው ሰበብ ምክንያት አንዳንዶች እነሱ ወይም ድርጅቶቻቸው ስለሚጠቀሙ ነው ይሉታል። የዋህነት የሚሉም አሉ። ብዙዎች ግን እነሱ ራሳቸው ማናቸውና ግሪኮችን የሚቀጡ የሚቆጣጠሩት ባዎች ናቸው። ይሁንና የግሪክ ሕዝብ ትናንት በሰጠው ድምፅ አበዳሪዎች ያቀረቡትን ግዴታ እምብኛለው የተወሳሰበውን ሴራ ጠንቅቆ ስላወቀ የአዋቂዎችን ምክር ትንታኔ ስለተረዳ ወይም በትክክል ስለተገነዘበ አይደለም። ጥቂቶች ሲከብሩ ሲነስሩ የሚያየው አብዛኛው ሕዝብ በእዳም በችግር ስጋት እየተቆራመደ የሌሎችን ትንታኔ ማድመጥ በእርግጥ አስፈላጊውም አይደለም። እናም ወሰነ። ለሲፕራስ ማለት አይሆንም ብዬ ነው ድምፅ የሰጠሁት። ምክንያቱ ግልጽ ነው። ሌሎች አውሮጳውያን ከግሪኮች የበለጠ መብት አላቸው። ውጭ ሀገር ስጓዝ ይህን አይቼዋለሁ። አዩም አላዩም እሳቸው ያሉበት ጎራም ከ61 ከመቶ በበለጠ ድምፅ በቅድመ ግዴታ የተሞላውን የአበዳሪዎችን እቅድ ውድቅ አድርጎታል። የህዝቡ ውሳኔ ለጠቅላይ ሚኒስትር ሲፕራስ መንግስት ጠንካራ ድጋፍ፣ ወደፊት ለሚያደርገው ድርድርም ብርቱ ምርኩዝ መሆኑ ሊያነጋግር አይገባም። የግሪክ ህዝብ የአበዳሪዎቹን ቅድመ ግዴታ እምብኛለ ማለት ግን አንዳንዶች እንደሚሉት ግሪክ ከዩሮ ሸርፍ ተጠቃሚነት ወይም ከአውሮጳ ህብረት አባልነት ትወጣለች ማለት አይደለም። ትናንት ስልጣን የለቀቁት የግሪኩ ተቃዋሚ ፓርቲ መሪ አንቶኒዮ ሳማራስ እንዳሉትም የግሪክ ህዝብ ራሱን በራሱ ማጥፋቱ አይደለም። ግሪክ ከአውሮጳ ህብረት አይደለም 19 ሀገራትን ከሚያስተናብረው የዩሮ ሸርፍ አባልነት እንኳን ለመውጣት በርካታም ህጋዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች መሟላት አለባቸው። ጠቅላይ ሚኒስትር ሲፕራስ ትናንት ያገኙትን ድል አጓጉል ተርጉመው አበዳሪዎችን ከተጋፉ ወይም አበዳሪዎች ባሉት ከጸኑ፣ የአበዳሪ ተበዳሪዎች ውዝግብ ዳግም የማይጦዝበት ውዝግቡም ግሪክን ከየማኅበራቱ ገፍትሮ ለማስወጣት ሰበብ ምክንያት የማይሆንበት ምክንያት ግን አይኖርም። ግሪክ የሚኖሩት ጀርመናዊ ተንታኝ የንስ ባስቲያን እንደሚሉት ሲፕራስ አሁን ጠንቀቅ ማለት አለባቸው። ለጠቅላይ ሚኒስትር ሲፕራስ በግላቸው ታላቅ ድል ነው፣ ለሚያደርጉት ድርድርም ግልጽ ድጋፍ ነው። ይህን ድል ግን አጓጉል እንዳይተረጉሙት መጠንቀቅ አለባቸው። ይህን ግልጽ ድል ከፓርቲያቸው ጥቅም ይልቅ ለድል ያበቃቸውን የህዝባቸውንና የሀገራቸውን ጥቅም ለማስከበር ሊያውሉት ይገባል። የግራ ፖለቲካ አቀንቃኙ ሲፕራስ ከድል በኋላ ያስተላለፉት መልእክት የተለሳለሰና የአበዳሪዎችን ቅሬታና ቁጣ ለማለዘብ ያለመ ነው። ድምፅ ከመሰጠቱ በፊት አበዳሪዎችን አሸባሪ ብለው የተቹ ወይም የሰደቡት የገንዘብ ሚኒስትር ያኒስ ቫሮፋኪስም ስልጣን ለቀው ገለል ብለውላቸዋል። ከኮት ካራቫት፣ ይልቅ ሸሚዝ ቲሸርት፣ ከመኪና ይበልጥ ሞተር ብስክሌት የሚወዱት የምጣኔ ሀብት አዋቂም የትናንቱ ድል ባለቤት መሆናቸው ምንም አያጠያይቅም። ይሁንናም የሚሰማቸውን እንደተሰማቸው የሚናገሩት ሰውዬም ለዘመኑ ፖለቲካ በተለይ ከአበዳሪዎች ጋር ለሚደረግ ድርድር የሚሆኑ አይነት አይደሉም። ቫሮፋኪስ ከሚኒስትርነቱ ቦታ ዞር ያሉት ባለፉት አምስት ወራት በቀጥታ ንግግራቸው ያበሳጫቸው የአበዳሪዎች ሹማምንትን ልብ ለማማልል ተደርጎም ነው የታየው። ለግሪክ በአውሮፓ ማዕከላዊ ባንክ፣ በዓለም ገንዘብ ድርጅት፣ በይሮ ተጠቃሚ ሀገራት ቡድንም ብሎ እስካሁን ከፍተኛውን ብድር የሰጠችው የጀርመን ውጭ ጉዳይ ሚኒስትር ቫልተር ሽታይማየር አሁንም ኳሷም ግሪክ ሜዳ ላይ ናት ይላሉ። ውጤቱ ግልጽ ነው። ግልጽ እምቢኝም መሆኑን ያረጋግጣል። በመጀመሪያ ደረጃ ይህን መሰሉን ውጤት መቀበል አለብን። አብዛኛው የግሪክ ሕዝብ ድምፁን የሰጠበት ሕዝበ ውሳኔ ነው እና ወሳኙ ጉዳይ ከእንግዲህ የሚቀጥለው እርምጃ ነው። እርምጃው ከየትም በፊት ግሪክ ውስጥ ነው መወሰድ ያለበት። ስለዚህ ኳሷ ያለችው ያለችውም አቴንስ ነው። ይበን እንጂ መግባባት ከተፈለገ አበዳሪዎችም ወደ አቴናዎች ግማሽ ርቀት መሄድ ግድ አለባቸው። የአበዳሪዎቹ ግልጽና የጋራ አቋም የዩሮ ሸርፍ አባል ሀገራት የገንዘብ ሚኒስትሮች ለነገ ከተቀጠረ ስብሰባቸው በኋላ ይታያል ተብሎ ነው የሚጠበቀው። ሁለት ወገኖች ሁነኛ አግባቢ መፍትሄ ካላገኘው ግን የአቴናው አስተምህሮት ነገ ሊዝቦን፣ ማድሪድ፣ አልፎተርፎም ሮማ አይደገምም ማለት በርግጥ ጅልነት ነው። ነጋሽ መሐመድ ነኝ። ለዛሬ ይብቃን።